SBS አማርኛ ከኤስፔስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አማሃሪክ ይጎብኙ። ወቅታዊ ጉዳዮች የአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉብኝታቸውን ወደ አሜሪካ ሚድ ዌስት ግዛት አድርገዋል። ሁለቱ መሪዎች ጉብኝታቸውንም የጀመሩት በአውስትራሊያዊው ባለሀብት የተከፈተውን የወረቀት ማምረቻ ድርጅት በኦሃዮ ግዛት ዋፓኮናታ ነው። የድርጅቱ ባለቤት አውስትራሊያዊው አንቶኒ ፕራት ሁለቱ መሪዎች በተገኙበት እንደተናገሩት የፕሬዚደንት ትራምፕ ድጋፍ ባይኖር ኖሮ ድርጅታቸው ለዚህ እንደማይበቃ ገልጸዋል። ሚስተር ፕሬዚደንት፣ የእርስዎ እገዛ ባይኖር ኖሮ ይህ ድርጅት ዛሬ አይኖርም ነበረ። ምክንያቱም የእርሶን የኢኮኖሚ ፖሊሲ በመከተል ነበር በ2017 ዓ.ም በቢሊየን ዶላር የሚቆጠርን ገንዘብ ለማፍሰስ በሺህ የሚቆጠሩ ስራዎችን በተለይ በሚድዌስት ለመክፈት የበቃሁት። አንቶኒ ፕራት አያይዘውም ስራ መፍጠርን በተመለከተ በፕሬዚደንት ትራምፕ እና ስኮት ሞሪሰን መካከል ያለውንም ተመሳሳይነት ለማነጻጸር ሞክረዋል። ምስተር ሞሪሰን ሚስተር ሞሪሰን እርሶም እንደ ፕሬዚደንት ትራምፕ ሁሉ በርካታ ኢንቨስትመንቶችንና የስራ እድሎችን በአውስትራሊያ ፈጥረዋል። ከአቃቤ ነዋዮ ጋር በመሆንም በአንድ ወር ጊዜ ብቻ 29 ሺ ስራዎችን ለስራ ፈላጊዎች እንዲገኙ አድርገዋል። ስኮት ሞሪሰን በበኩላቸው እሳቸውና ፕሬዚደንት ትራምፕ ቅድሚያ የሚሰጡት ለስራ ፈጠራ መሆኑንም ተናግረዋል። ፕሬዚደንቱና እኔ እዚህ ያለነው ነው በሥራ ስለምናምን ነው። ስራ የሰዎችን ህይወት እንዴት እንደሚለውጥ፣ ስራ ለሰዎች አማራጭን እንዴት እንደሚፈጥር በተለይም ቤተሰቦች ልጆቻቸውን እንዴት ለማሳደግ እንደሚችሉ ተገቢ የሆኑ ስራዎችን ለመስራት፣ ማህበረሰባቸውን ለመገንባት፣ ልጆቻቸውን ለማስተማር፣ ጎረቤቶቻቸውን ለመርዳት፣ ለጡረታ ጊዜ ተጨማሪ ገንዘብን ወደ ጎን ለማስቀመጥ እንዲቻል ስራ አማራጮችንና እድሎችን ይፈጥራል። ለዚህም ነው ለስራ ታላቅ ቦታን የምንሰጠውም የአንቶኒ ፕራት የወረቀት ማምረቻ በከተማውም በርካታ ሰዎችን በመቅጠር ቀዳሚ ስፍራን የሚይዝ ሲሆን በአሜሪካ 27 ከተሞች ከ50 በላይ በሆኑት ቅርንጫፎቹ ሳቢያ ታላቁ የአውስትራሊያ ቀጣሪ ድርጅት እንዲባልም አድርጎታል ሚስተር ሞሪሰን አያይዘውም የአሜሪካ የስራ ጦች ቁጥርን ከ1969 ዓመተ ምረት ጋር አነጻጽረው የሚስተር አንቶኒ ፕራትስ ድርጅት ለስራ ፈላጊዎች ተስፋን እንደሚያፈነጥቅም ገልጸዋል ስ አንቶኒ ያደረገው ነገር የእውነተኛ አውስትራሊያውያን መገለጫ ነው። ቃል ኪዳንን ማክበራችንን ማሳያ ቃል ስንገባም፣ በተግባር እንደምናውል እርግጠኞች ነን። አንቶኒ ፕሬዚደንቱ ሲመረጡ ድርጅታቸውን እንደሚከፍቱ ቃል ገብተው ነበር። እኚህ ሰው ቃላቸውን በመጠበቃቸውም ነው እዚህ ያለ ያለነው። ፕሬዚዳንት ትራምፕ ለሚስተር ሞሪሰን ያላቸውን አድናቆትም በመቀጠል ሚስተር ሞሪሰን የአሜሪካ ታላቅ ባልንጀራ እንዲሁም ታማኝ ረዳት በማለት አሞካሽተዋቸዋል። በቅርቡ የአውስትራሊያን ምርጫ አሸንፈዋል። እንደምታውቁት ምርጫው ተቀራራቢ ውጤት የሚጠበቅበት ቢሆንም በከፍተኛ ልዩነት ነው ያሸነፉት። ምክንያቱም እርሳቸው የሚያምኑት አብዛኛውን እኔ የማምንበትን ነገር ነው። በሰፊ ልዩነት ነው የረቷቸው። እርሳቸው ታላቅ ሰው ናቸው። ወደ ስልጣን ከመጡም ጀምሮ በአውስትራሊያ ተወዳጅነታቸው ከፍተኛ ነው። በአሜሪካም እንዲሁ አብረውን ስለሆኑም አመሰግናለሁ። ሚስተር ትራምፕ የታክስ ቅናሽ ፖሊሲያቸው ለሚስተር ፕራት ውጤታማነት የሰጠውንም አስተዋጽኦ አወድሰዋል። ሚስተር ሞሪሰን ወደ ቺካጎ ያቀኑ ሲሆን ከኢሊኖይ ገዢ ጋር ለእራት እንደሚቀመጡም ይጠበቃል። ወቅታዊ ጉዳዮች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 ተጨማሪ ዝግጅቶቻችን ይደሰቱ።